ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬው መስከረም 13 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሳዬ ነኝ። በዛሬው ፕሮግራማችን የግብፅ የውሃ ሀብት ሚኒስትር የህዳሴ ግድብ ጉብኝት የአውሮፓ ህብረትና የኢትዮጵያ መንግስት ስለ ዲሞክራሲና ሰብአዊ መብት ያካሄዱት ውይይት፣ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የመካከለኛውን ምስራቅ ደህንነት ስጋት ላይ መጣሉ ተገለጸ የሚሉትንና ሐኪሞን ይጠይቁ በቅደም ተከተል እናቀርባለን። አሁን ግን የዓለም ዜና ይቀድማል። ቆንጅታየ ታቀርብልናለች። ጤና ስለን ዩናይትድ ስቴትስ እና የጥምረቱ አጋሮቿ የሽብርተኞችን መሸሸግ ያለመደምሰስ ሶሪያ ውስጥ በሚገኙ የጽንፈኛ እስላማዊ ነውጠኞች ይዞታዎች ላይ የአየር ጥቃት ማካሄዳቸውን ፕሬዚደንት ባራክ ኦባማ አስታውቀዋል። ፕሬዝደንቱ በተባበሩት መንግስታት ድርጅት ጉባኤ ላይ ለመገኘት ወደ ኒውዮርክ ከማምራታቸው ቀደም ብለው ዛሬ ረፋዱ ላይ በዋይት ሀውስ ሲናገሩ ዛሬ በተካሄደው የአየር ጥቃት ኢላማ የተደረጉት ኮራሳን ቡድን ተብለው የሚጠሩትና ዩናይትድ ስቴትስ ላይ ጥቃት ለማካሄድ ሲሰናዱ የነበሩ ዋና ዋና የአልቃይዳ አባላት ናቸው ብለዋል። በአሜሪካ ላይ የሚዶልት አሜሪካውያንን፣ ሊጎዳ የሚሞክር ማናቸውም ወገን የአሸባሪ መሸሸጊያዎችን ትዕግስት እንደማይኖረን ግልጽ ሊሆንለት ይገባል ብለዋል። ፕሬዚደንቱ በስፋት የተካሄዱት የአየር ጥቃቶች ሌሎች ኢላማዎችንም ደብድበዋል። ምስራቅ ሶሪያ ውስጥ የእስላማዊ መንግስት ጽንፈኞች የሚጠቀሙበትን የማሰልጠኛ ጣቢያ ላፈራረሰው ወይም ላወደመው ለዚህ ጥቃት ባህሬን፣ ቃታር፣ ሳውዲ አረቢያ፣ ዮርዳኖስና የተባበሩት የአረብ ኤሚሬቶች ድጋፍ ሰጥተዋል። በጥቃቱ የቡድኑ ዋና ሰፈርና የፊናንስ ማዕከሉ ተደብድበዋል ተብለዋል። የዚህ ጥምረት ጠንካራነት ይህ የአሜሪካ ብቻ ጦርነት እንዳልሆነ የሚያመለክት ነው ሲሉ ፕሬዝደንት ኦባማ አክለው አስገንዝበዋል። በፍተሻ ላይ የሚገኘው የኢቦላ በሽታ መድኃኒት ለዚህ እጅግ አደገኛ በሽታ በአስቸኳይ መድኃኒቱን ለማግኘት በወጣው መርሃ ግብር መሰረት ምዕራብ አፍሪካ ውስጥ ለመጀመሪያ ጊዜ ሊሞከር መሆኑ ተገለጠ። ወልካም ትረስት የተባለው ቢሮ ለንደን የሆነ ግብረሰናይ ድርጅት ዛሬ ማክሰኞ በወጣው መግለጫ የእርዳታ ድርጅቶች፣ የምርምር ተቋማትና የዓለም የጤና ድርጅት ያሉበት ጥምረት በኢቦላ ሕክምና ማዕከላት ውስጥ የመድኃኒቱ የሙከራ መርሃ ግብርን ማዘጋጀት እንዲቻል አምስት ነጥብ ሁለት ሚሊዮን ዶላር እንሰጣለን ብሏል። በዚህ የአውሮፓውያን አመት ምዕራብ አፍሪካ ውስጥ ከአምስት ሺ ስድስት መቶ በላይ ሰዎችን ላሳመመውና ሁለት ሺ ስምንት መቶ ሰዎችን ለገደለው ለኢቦላ ቫይረስ በሽታ እስካሁን ፍቱን መድኃኒትም ሆነ የመከላከያ ክትባት እንዳልተገኘለት ይታወቃል። ዌልካም ትረስት እንዳስታወቀው በመድኃኒት ሙከራው መርሃ ግብር ከሚካፈሉት ኩባንያዎች መካከል ዚማፕ የተባለውንና ለተወሰኑ ታማሚዎች የተሰጠውን ገና በፍተሻ ላይ የሚገኝ መድኃኒት የሰራው ማፕ ባዮፋርማሲቲካልና የካናዳው ተክሚራ እንዲሁም የዩናይትድ ስቴትሱ ሳረፕታ ኩባንያዎች ይገኙባቸዋል። የመድኃኒት ሙከራው ዝርዝር አሰራር ገና ውይይት ላይ መሆኑ ነው የተገለጠው። በመጨረሻም ማይክል ስካት ሙር የተባለውና ማዕከላዊ ሶማሊያ ውስጥ ጋልካዮ ከተማ ለሁለት አመት ተኩል ታግቶ የቆየው የጀርመን ተወላጅ አሜሪካዊ ጋዜጠኛ መለቀቁን የሀገሪቱ ባለስልጣናት ዛሬ ለቪኦኤ አስታውቀዋል። ቆንጅትን ለዜናው እናመሰግናለን አሁን ወደ ቀዳሚው ዝግጅታችን እናመራለን። በኢትዮጵያው ቆይታቸው ታላቁን ሕዳሴ ግድብ የጎበኙት የግብፅ የውሃ ሀብት ሚኒስትር ጉብኝቱ ከአንዳችን ሌላችን አዎንታዊ መልእክት አስተላልፏል ሲሉ ተናግረዋል። አዲስ አበባ የተገኙት የግብፅና የሱዳን የውሃ ሀብት ሚኒስትሮች በመጪዎቹ ስድስት ወራት በአባይ ወንዝ ላይ በመገንባት ስላለው ግድብ ጥናት አካሄድና ሕግ ላይ መስማማታቸውን ተናግረዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ያላከው ዘገባ ዝርዝሩን ይዟል። በታላቁ የህዳሴ ግድብ ግንባታ ምክንያት ቅራኔ ውስጥ ገብተው የነበሩት ግብፅና ኢትዮጵያ ተቀራርቦ መነጋገር በመደበኛነትም መገናኘት ቀጥለዋል። ላለፉት ሶስት ቀናት በአዲስ አበባ የተካሄደው የቴክኒክ ኮሚቴ ስብሰባም የዚህ ቀጣይ ሂደት አካል ነው። ለዚህ ስብሰባ የመጡት የግብፅና የሱዳን የውሃ ሀብት ሚኒስትሮችም ወደ ቤንሻንጉል ጉሙዝ ክልል በመጓዝ የታላቁን የኢትዮጵያ ህዳሴ ግድብ ጎብኝተዋል። ይህ ጉብኝት በራሱ አዎንታዊ መልእክት ያስተላለፈ ነው ሲሉ የግብፅ የውሃ ሀብትና መስኖ ሚኒስትር ሆሳም አልሞጋዚ ለቪኦኤ ተናግረዋል። በታላቁ የህዳሴ ግድብ ያደረግነው ጉብኝት በሁለቱም አገሮች በኩል አዎንታዊ ምልከታ ያስተላለፈ ነው ከግብፅ ወደ ኢትዮጵያና ከኢትዮጵያ ወደ ግብፅ። እኛ በህዳሴ ግድብ መገንባት ላይ ተቃውሞ የለንም። ነገር ግን የኢትዮጵያን መልማት የመፈለጋችንን ያህል የበለጠ ልማት መኖር ያስደስተናል። ያ ግን በእኛ የውሃ ሀብት ላይ ምንም ጎጂ ወይም አሉታዊ ውጤት የማያመጣበት ሁኔታ መሆን አለበት። በቀላሉ አነጋገር ስሌቱ የሚሆነው ይህ ነው። ስለዚህ በሁለቱም በኩል ይህ ጉብኝት አዎንታዊ ምልከታ ይሆናል። የኢትዮጵያ የሱዳንና የግብጽ ባለሙያዎች በአዲስ አበባ ያደረጉት ስብሰባ በታላቁ የህዳሴ ግድብ ላይ የሚካሄደውን ጥናት መሰረት ያደረገ ነው። በሚቀጥሉት ስድስት ወራት ሁለት ጥናቶች እንዲካሄዱ ሦስቱ ሀገራት በካርቱሙ ስብሰባ ወቅት እንደተስማሙ ይታወሳል። የመጀመሪያው የህብረተሰብና የአካባቢ ተጽዕኖ ጥናት፣ ሁለተኛው ደግሞ የግድቡ ስራ እንዴት መሆን እንዳለበት የሚዳስሰው የሃይድሮሎጂ ሞዴሊንግ ጥናት መሆኑ ይታወቃል። እናም የአዲስ አበባው ስብሰባ ጥናቱ እንዴት ይካሄድ፣ የሚያካሄደው ድርጅትስ እንዴት ይመረጥ በሚለው ጉዳይ ተነጋግሮ ከስምምነት ደርሷል። በጥናቱ አካሄድና ህግ ላይ ተስማምተናል ብለዋል የኢትዮጵያ የውሃ ሀብት ሚኒስትር አቶ አለማየሁ ተገኑ። ጥናቱ የመጀመሪያ እንደሚሆን የተናገሩት አቶ አለማየሁ ከዚህ በፊት በአለም አቀፍ የባለሙያዎች ቡድን ተካሄደ እየተባለ የሚጠቀሰው ግን ጥናት አይደለም ሲሉ አስረድተዋል። ከዚህ በፊት የአለም አቀፍ የባለሙያዎች ቡድን ጥናት አይደለም ያደረገው የተሰጠውን በኢትዮጵያ በኩል የቀረበውን ሰነድ ነው ሪቪው ያደረገው። ሪቪው ሲያደርግ በእኛ በኩል አንዳንድ መሰራት ያለባቸው ሪኮመንዴሽን አስቀምጠዋል። እነዚያን ሪኮመንዴሽኖች ሰርተን ጨርሰናል። ለሦስቱ አገሮች የተሰጠ ሪኮመንዴሽን ነው። አሁን እንዲሰራ እየተነጋገር ነው ያለ ነው። የግድቡ ግንባታ በምንም ሁኔታ እንደማይቋረጥም ሚኒስትሩ ጠቁመዋል። ይሄ ጥናት ማለት የዳሙን ግንባታ ያቆማል ማለት አይደለም። ይህ መታወቅ ነው ያለበት። አንዳንዶቹ ይሄ ጥናት ዳሙን እንደሚያቆም አይነት አድርገው የሚገምቱ ሊኖሩ ይችላሉ። የሚያቆም ጥናት አይደለም። የበለጠ እምነት ለመፍጠር የሚያገለግል ጥናት ብለን ብንወስድ ነው ጥሩ የሚሆነ። ዛሬ የተጠናቀቀው ስብሰባ ካሳካቸው ጉዳዮች አንዱ የሶስቱ ሀገራት ሚኒስትሮች በተከታታይ እና በቀጣይነት ለመገናኘት መወሰናል ናቸው መሆኑ በማጠቃለያው ተገልጿል። ቀጣዩን ስብሰባቸውንም ከአንድ ወር በኋላ በግብፅ ካይሮ ያካሂዳሉ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ ፕሬዝዳንት አብዱል ፋታህ ኤልሲሲም በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ተገናኝተው እንደሚወያዩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የአውሮፓ ህብረትና የኢትዮጵያ መንግስት ባለፈው ወር የዲሞክራሲያዊ ስርዓት ግንባታንና የሰብአዊ መብት ይዞታን አስመልክተው ውይይት አካሂደዋል። በቅርቡ የጸረ ሽብር ህጉን ተላልፈዋል በሚል ቁጥጥር ስር የዋሉ ጋዜጠኞችና የጦማር ፀሐፊዎች ሁኔታ እንዳሳሰበው ገልጿል። በጸሐፊዎችና በተቃዋሚ መሪዎች ላይ የተመሰረተው ክስም በሕገ መንግስቱ አግባብ እንዲከናወን የአውሮፓ ህብረት ጠይቋል። የትግርኛ ክፍል ባልደረባችን በትረ ስልጣን በአዲስ አበባ የአውሮፓ ህብረት ጉዳይ አስፈጻሚ ባርብራ ፕሊንከርተን በስልክ አነጋግሯል። አዲሱ አበባ ያቀርበዋል። በኢትዮጵያ የአውሮፓ ህብረት ጉዳይ ፈጻሚ የሆኑት ባርባራ ፕሊንከርት ከቪኦኤ የአፍሪካ ቀንድ አገልግሎት ጋር ሲወያዩ የመጀመሪያቸው ነው። ህብረቱ በቅርቡ ከኢትዮጵያ መንግስት ባለሥልጣናት ጋር አንድ ውይይት ነበረውና ጉዳይ ፈጻሚዋ የውይይቱን ይዘት እንዲሁም በወቅቱ የተነሱ ነጥቦች ምን ምን እንደሆኑ ነው አንዱ የበትረ ጥያቄ። This is one of our many meetings that we have with the Ethiopian government on ከኢትዮጵያ መንግስት ጋር ካደረግናቸው ውይይቶች ይህ አንዱ ነው። በርካታ ነጥቦች ተነስበዋል። ለምሳሌ አርቲክል 8 በሚባለው ፖለቲካል ዳያሎግ ማለትም የፖለቲካ ውይይት በኮቶኑ ስምምነት ላይ ያም እንደ ውሮፓ አቆጣጠር በ2008 ኮቶኑ ላይ ከአፍሪቃ አገሮች ጋር ስምምነት ስናደርግ የኢትዮጵያና የአውሮፓ ህብረት ግንኙነትም እዚያ ውስጥ የተካተተበት ነበርና በዚያም ላይ ተወያይተናል። ያ ብቻም አይደል። ከጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ጋርም ተገናኝተን ተወያይተናል። በኢትዮጵያ ያለው ወቅታዊ የፖለቲካ ሁኔታ፣ በየክልሎቹ ያለው የልማትና የእድገት ሂደትም በውይይታችን ተነስቷል። በአንዳንድ ዘገባዎች እንደተመለከተው፣ ከተሳሳትኩ ሊያረሙኝ ይችላሉ። የኢትዮጵያ መንግሥት በዲሞክራሲና በሰብአዊ መብት ይዞታው ላይ የሰጠው ትንታኔ የአውሮፓ ህብረትን አላስደሰተውም ወይም አልተስማማበትም የሚሉ ዘገባዎች ተናፍሰዋል። ምን ይላሉ? ነበር ቀጣዩ የበትረ ጥያቄ። ካልተሳሳትኩ የውጭ ጉዳይ ሚኒስቴር ቃል አቀባይ በተሳሳተ ሁኔታ የዘገበውን ይመስለኛል። የምትጠቅስልኝ ቃል አቀባዩ የተናገረው ስህተት ስለነበር በኋላ ተስተካክሏል። አዎ ስለ ዲሞክራሲያዊ ሂደት፣ ስለ ሰብአዊ መብት ይዞታ፣ አገር ውስጥ ስላሉ ፖለቲካዊ ጉዳዮች ተወያይተናል። ያ ማለት ግን መሰረታዊ ልዩነት ወይም አለመስማማት አለን ማለት አይደለም። በውይይታችን ወቅት እኛም ሆነን የኢትዮጵያ መንግስት ያለን የበኩላችንን አስተያየት እንደተጠበቀ ሆኖ ማለት ነው። እሺ፣ ተስተካክሏል ብለዋል። ውጭ ጉዳይ ሚኒስቴር ደግሞ አለመግባባት ነበር ነው የሚለው። እስቲ ስለ ውይይቱ ሂደት ማለትም በዲሞክራሲና በሰብአዊ መብት ጉዳዮች ላይ የነበረው ውይይት ምን እንደሚመስል የአውሮፓ ህብረትም በኢትዮጵያ የዲሞክራሲና የሰብአዊ መብት አያያዝ ላይ ያለው ሬኮርድ ምን እንደሆነ አቋሙን ቢገልጡልን። ከሚኒስትሮቹ ጋር የተካሄደውን ውይይት ሙሉ በሙሉ ሊሄድበት የሚችል አይመስለኝም። ምክንያቱም የወዳጅነት ስምምነታችንን በተመለከተ ያለው መመሪያ አይፈቅድልኝም። አዎ ከኢትዮጵያ መንግስት ጋር በልዩ ልዩ ጉዳዮች ላይ ተወያይተናል። ሆኖም ከስብሰባው በኋላ እንዲህ በግልጽ የምናገርበት ነገር አይደለም። ጠቅለል ባለ መልኩ ለመናገር ግን እንደ ሮፓ ዘመን አቆጣጠር ባለፈው ሐምሌ 30ና ግንቦት ስድስት ቀን ያወጣናቸው መግለጫዎች አሉ እነዚህም በእስር ይቅርታ። እነዚህም በአስሩ ጦማሪዎችና ጋዜጠኞች ላይ የቀረበው ክስ፣ የጸረ ሽብርተኝነት አዋጁ፣ በቅርቡ በተቃዋሚ አባሎች ላይ የተፈጸመው እስራት እንዳሳሰቡን አውስተናል። የእነዚህን ሁሉ የፍርድ ሂደትም የኢትዮጵያ ሕገ መንግስት በሚያዘውና ዓለም አቀፋዊ የሰብአዊ መብትን ባከበረ መልኩ እንዲፈጸም ለኢትዮጵያ ባለስልጣናት ጥሪ አቅርበናል። እነዚህ ተከሳሾች ከጠበቆቻቸውና ከህግ አማካሪዎቻቸው እንዲሁም ከቤተሰቦቻቸው ጋር ሊኖራቸው የሚገባው ግንኙነት የተወሰነ መሆኑም እንዳሳሰበን ገልጸናል። የፍርድ ሂደቱም ያለምንም የፖለቲካ ተጽዕኖ ወይም ጣልቃ ገብነት እንዲካሄድ አሳስበናል። እና ታዲያ ከኢትዮጵያ መንግስት በኩል የተወሰዱ እርምጃዎች መኖራቸውን ወይም እናንተ ያያችሁት ለውጥ አለ? አይ ካን ኦንሊ ሴይ ዛት ዊ አር ስቲል ሞኒቶሪንግ ዘ ሲቹዌሽን ኢትስ ኢትስ ስቲል ሁኔታው አሳሳቢ እንደመሆኑ ዛሬም እየተከታተልን መሆናችን ብቻ ነው ልነግርህ የምችለው። ጉዳዩ ካለፈው የአውሮፓውያኑ አቆጣጠር ሀምሌ ሰላሳና ግንቦት ስድስት ጀምሮ ጠረጴዛ ላይ ነው ያለው። ከዚያም ሌላ ፍርድ ቤት ሄደን የፍርዱን አካሄድ እንከታተላለን። ከመንግስት ባለስልጣናትም ጋር መነጋገራችንን እንቀጥላለን። እሺ እኛም እንቀጥል። ሚስ ፒንከርት ይላል። በትረ ኢህአደግ በቅርቡ ባካሄደው መደበኛ ስብሰባው የዘንድሮው የ2007 ዓ ም ምርጫ ዲሞክራሲያዊና ግልጽ እንደሚሆን በጠቅላይ ሚኒስትሩም በምክትላቸውም ተገልጿል። የአውሮፓ ህብረት ይህን ምን ያህል ተከታትሏል? በምርጫው የሚኖረው ተሳትፎስ ምን ይመስላል? ይህም ቢሆን ገና በውይይት ላይ ነው አሁን ደግሞ እኮ ስለ ምርጫው ለመናገር ጊዜውም ገና ነው ቀኑ ገና በውል ይፋ አልተደረገምና በምርጫ ሂደት የሚኖረን ተሳትፎ ለመግለጽ ጊዜው አልደረሰም ከማለት ያለፈ ምንም መልስ የለኝም እርግጥ ነው በምርጫው ወቅት ድጋፍ ለመስጠት ፈቃደኞች መሆናችንን ለመንግስቱ ገልጠናል። በትረ በርካታ ጥያቄዎችን አንስቷል። ለምሳሌ ተቃዋሚዎች ምርጫው ሀቀኛና ነጻ እንደማይሆን እናውቃለን ግን እንሳተፋለን ብለዋል ብሎ የአውሮፓ ሕብረት ደግሞ የኢትዮጵያን ምርጫ ተከታትሎ ያውቃልና ዘንድሮ ሀቀኛና ነጻ ምርጫ ይካሄዳል ብሎ ያምናል የሚል ነበረ። ሚስ ባርበራ ፕሊንከርት ለዚህ የሚሰጡት መልስ ይህም ወደፊት የሚታይ ነው ብለው በኢህአዴግ በኩልም ነጻና ሀቀኛ ምርጫ ለማካሄድ የማይችልበት መንገድ አለ ብዬ አላምንም ብለዋል። አክለውም እርግጥ በዚህ ጉዳይ ከመንግስት ብቻ ሳይሆን ከሌሎችም አካላት ከተቃዋሚውም ክፍል ጋር መዋየት ያስፈልጋል ደግሞም እናደርጋለን ብለዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የመላውን መካከለኛ ምስራቅ ደህንነት ስጋት ላይ ጥሏል። ይሁንና የዓለም ማህበረሰብ ቡድኑ የደቀነው አደጋ ከቁጥጥር ውጭ እንዲወጣ እድል አይፈጥርም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። በሌላ ዜና ደግሞ ከኒውዮርኩ የተባበሩት መንግስታት ጉባኤ መክፈቻ አንድ ቀን አስቀድሞ ባለፈው እሁድ ቁጥራቸው በመቶ ሺህ የሚገመት ሰዎች የከባቢ የአየር ሙቀት ማየል የደቀነውን አደጋ ለመቀልበስ መንግስታት ተጨባጭ እርምጃዎችን ይወስዱ ዘንድ ጥሪ ባሰሙበት ግዙፍ ሰላማዊ ሰልፍ የኒውዮርክ አደባባዮችን አጥለቅልቀው ውለዋል። የአሜሪካ ድምፅ ዘጋቢዎች ሮዛን ስክሪቢል ከኒውዮርክ፣ ስካትስተርንስ ከመንግስታቱ ድርጅት ጽህፈት ቤት ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን አሰናድቷል። ራሱን የኢራቅና የላቫንት እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን የገንዘብ አቅምና በኢራቅና በሶሪያ በቁጥጥር ስር ካደረጋቸው ቦታዎች ስፋት አንጻር ከአልቃይዳም የበለጠ አደገኛ ያደርገዋል ነው ያሉት የውጭ ጉዳይ ሚኒስትር ኬሪ በትላንትናው ዕለት ከኤምኤስ ኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ ሲያስረዱ። ኬሪ አክለውም ያ ቡድኑ የደቀነውን አደጋ ዩናይትድ ስቴትስ ዩናይት ስቴትስን እንዳያሰጋ የኦባማ አስተዳደር አስፈላጊውን ሁሉ ያደርጋል። አልቃይዳ እንዳየ ነው። ይህ የጽንፈኝነት አምልኮ ቡድን የፈለገውን ቦታ በሥርዓትና በሕግ እንዳይተዳደር ሲያደርግ ዝም ብለን አናይም። በአካባቢው ላለ የትኛውም አገርና መንግሥት አደጋ ደቃኝ ነው። ለዓለም አቀፍ ሕግጋትና ደንቦች፣ ለሕግ የበላይነት መከበር ለመንግስታት ሕልውና የከፋ ፈተና ሲደቅን በቸልታ አንመለከትም። በሌላ ዜና የኢራቅ ኃይሎች በምድር ውጊያ በማካሄድ ላይ ያሉትን ዘመቻ ለመርዳት የታለመው የዩናይት ስቴትስ የአየር ድብደባ ቡድኑ የነበረውን እንቅስቃሴ ገትቶ በሶሪያ ወዳለው ይዞታው እንዲያፈገፍግ መገደዱን ዘገባዎች እያመለከቱ ነው። የአሸባሪውን ቡድን ለመዋጋት የሚያስችል ዓለም አቀፍ ጥምረት ለማቋቋም በማስተባበሩ ስራ ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ኬሪ አገራቸው እግረኛ ተዋጊ ጦር ልታሰማራ የምትችልበት ሁኔታ ይኖር ይሆን በሚል ለቀረብላቸው ጥያቄ ሲመልሱ የአካባቢው ሀገሮች የራሳቸው ውጊያ ነው ላሉት የዩናይት ስቴትስን ወታደሮች የማሰማራት እቅድ እንደሌለ ነው የገለጹት። በአካባቢው የሚገኝ እያንዳንዱ አገር እጅግ የከፋ አደጋ ስጋት ተደቅኖበታል። ይህም አደጋ ኢራንን፣ ሊባኖስንና የተቀሩትን የጎረቤት አገሮች ይጨምራል። ዓለም የአካባቢው አገሮች ራሳቸውን ከዚህ የክፋት አደጋ ለመከላከል ይዋጋሉ ብሎ ቢጠብቅ ሚዛናዊና ትክክለኛ ግምት ይመስለናል። የጽንፈኛው ቡድን ቃል አቀባይ በዛሬ ዕለት ለተከታዮቹ ባስተላለፈው መልእክት ዓለም አቀፉን ጥምረት በሚቀላቀሉ አገሮች ላይ ጥቃት እንዲሰነዝሩ ነው ያዘዘው። ኬሪ ባለፈው ሳምንት ወደ ኢራቅ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክና ግብጽ ካደረጉት ጉዞ መልስ በያዙት ህብረ ብሔር ኃይል ግንባታ ጥረታቸው ለመቀጠል የተባበሩትን መንግስታት ድርጅት ጉባኤ እያስተናገደች ወዳለችው የኒውዮርክ ከተማ ሰሞኑን አቅኝተዋል። በትናንት ውሏቸውም የኢራኑን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍን እንዲሁም የፈረንሳይ አቻቸውን ሎሃን ፋቢዮስን አግኝተው አነጋግረዋል። ፈረንሳይ በኢራቅ በቡድኑ ላይ የዩናይትድ ስቴትስ እያካሄደች ያለችውን የአየር ድብደባ ስትቀላቀል ኢራን በበኩሏ ጽንፈኛውን ቡድን የሚዋጉትን የኢራቅ ኃይሎች እያገዘች መሆኗ ይታወቃል። በሌላ ዜና የከባቢ አየር ሙቀት ማየል የደቀነውን አደጋ ለመቀልበስ መንግስታት ተጨባጭ እርምጃዎችን እንዲወስዱ የግድ የሚለውን አዲስ ፖለቲካዊ ሁኔታ የጠየቁ ሰላማዊ ሰልፈኞች ሙዚቃዊ ትርኢት እያሳዩና መፈክሮች እያሰሙ ከኒውዮርኩ ሴንትራል ፓርክ ተነስተው ከ200 ሜትር በላይ ርዝማሌ የተገመተ ግዙፍ ርቀት ሸፍነዋል። የተፈጥሮ አካባቢ ጉዳዮች ተሟጋቹና ደራሲው ብልማኪበን ከስድስት ወራት በፊት ነበር የከባቢ አየር ብክለትን የከባቢ አየር ብክለት ግድ የሚለው ሰው በኒውዮርኩ ጉባኤ ብቅ ይበል ሲሉ ጥሪ ያደረጉት። በመጣው ህዝብ ቁጥር ብዛት በእጅጉ ተደምመናል። ይሄ የአካባቢ አየር ብክለትን ለመታደግ በተደረገ ህዝባዊ እንቅስቃሴ ከአሁን ቀደም ታይቶና ተሰምቶ የማያውቅ ቁጥር ያለው ሰልፍ ብቻ አይደለም፣ በዩናይትድ ስቴትስ በበርካታ ዓመታት ውስጥ ከታዩት ፖለቲካዊ ስብስቦች ሁሉ እጅግ ግዙፉም ጭምር ነው። ፖሊስ ከሰራተኛ ማህበራት፣ የአካባቢ ተወላጅነት ያላቸው ማህበረሰቦችና ተማሪዎች እንዲሁም መምህራን ለተውጣጡ ቡድኖች አካባቢውን ከትራፊክ እንቅስቃሴ ክልሉ አግዷል። ግዙፉ ሰልፍ ለዚሁ ጉዳይ ሲባል በኖኅ መርከብ ቅርጽ የተሰራውን ምልክት ተከትሎ ተሟል። ሁሴን ራሺድ የእስላማዊ ጉዳዩ ጥናት አዋቂና ሰባኪ ናቸው። የሰልፉ አደራጅ ቦርድም አንዱ አባል። ሃይማኖት በዓለም ዙሪያ የግጭቶች መነሻ ሆኖ የሚታየውን ያህል አንዳች ግዙፍ ፈውስ አምጪም ሀይል ጭምር ነው። የአምላክን ጥበብ በእኩል የምናከብርበት የህዝባዊ ሰልፉ ተሳታፊዎች በመጨረሻው የከባቢ አየር ብክለት፣ ድርቅና የባህር መጥለቅለቅ ባስከትሏቸው አደጋዎች ሳቢያ ሰለባ የሆኑትን ለማሰብ የጸጥታ ሰዓት አድርገዋል። ቆይቶም የማሳሰቢያው ደወል ተሰማ። አሁን ሐኪሞን ይጠይቁ። ሐኪሙን ይጠይቁ። በወቅቱ አሳሳቢ በሽታ ኢቦላ ወረርሽኝ ዙሪያ የተሰናዳ ተከታታይ ልዩ ዝግጅት የመጀመሪያ ክፍል ነው። ይዘ የቀረበው አሉላ ከበደ። ዶክተር አሸናፊ ዋቅቶላን ስለ በሽታው እንዲያብራሩልን ጋብዟል። ዶክተር አሸናፊ የውስጥ ደዊ ሐኪም ናቸው። በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ አቅራቢያ በሚገኝ የግል ሕክምና ክሊኒክ ያገለግላሉ። ዝግጅቱ ቀጥሎ ይቀርባል። ዶክተር አሸናፊ የምንነጋገረው ወቅታዊ በሆነ አነጋጋሪ ርዕስ ነው። የኢቦላ ቫይረስና ወረርሽኙን ይመለከታል። በዚህ ፕሮግራማችንም አድማጮቻችን እንደሚያስታውሱት ተከታታይ ፕሮግራሞችን አቅርበናል። ይሁን እንጂ ይበልጥ የሚያነጋግር ይበልጥም፣ ትኩረት እንዲሰጠው የሚጠይቅበት ደረጃ ላይ ነው ያለውና እስኪ አሁን በሽታው ደረሰ ከሚባልበት በተለይ ክፉኛ በተጠቁት የምዕራብ አፍሪቃ ሀገሮች አንዳንዶቹ ለህልውናችን ጭምር ያሰጋናል የሚሉበት ደረጃ መድረሱን ከቁጥጥር ውጭም እየሆነና ህሙማን የሚረዱበት ወ ወይም የሚቀበላቸው እያጡ ያሉበት ሁኔታ ደርሷል። አሁን ያለበትን ሁኔታ እንዴት ነው እርስዎ የሚመለከቱት፣ እንደ ህክምና ባለሙያ ጉዳዩ እንደሚከታተል ሰው? በጣም አመሰግናለው። እኔም እጅግ በጣም አሳሳቢ ሁኔታ ላይ መድረሱን ነው የምረዳው ምዕራብ አፍሪካ ወረርሽኝ የተጠቁት አገሮች በደብሊውኤችኦ ከሚሰጠውም ቁጥር የበለጠ ምክንያቱም እነሱ የሚሰጡት ቁጥር ያገኙትን ነው። ሆስፒታል ወይም ሌላ ጤና ድርጅት የመጡትን ሰዎች ነው የሚያገኟቸውን ነው። ነገር ግን በተለያየ ምክንያት ሰዎች ስለሚፈሩ ምን ይደርስ ብናል ብለው በየቤታቸው ስላደረጉ ቁጥሩ ከዛ እጅግ በጣም ይበልጣል ተብሎ ነው ስጋቱ ያለው እና ያም ደግሞ እንግዲህ ወደ ሌሎች ሀገሮች ድንበር አካባቢ ባሉ ወይም በተለላ መንገድ የመሄድ አደጋ ድጋም ሁሉ አለው። ይሄን ነገር ከቁጥጥር የመውጣቱ እንግዲህ አስገራሚ አይደለም። ምክንያቱም እነኚህ የተጠቁት ሀገሮች በመጀመሪያውኑ በኢኮኖሚያቸው ሁኔታ የጠናከሩ አይደሉም። በብዙ ጊዜ እርስ በርስ ጦርነቶች እና ሌሎች ችግሮች በጣም የተዳከሙ ናቸው እና የዓለም አቀፍ ትብብሩም አሁን ትንሽ ሞቅ እያለ ሄደ እንጂ ከና ሲነሳ ጀምሮ ያለው እጅግ እጅግ በጣም ዝቅተኛ ነው። እና ይህ ሁሉ ተረባብሮ ነው እንግዲህ ችግሩን ከፍተኛ የሚያደርገው። በዚህ ላይ ማንሳት የምፈልገው ነገር አሁን የምዕራብ አፍሪካው እየተናገርን ባለበት ወቅት ሌላ ወረርሽኝ በኮንጎ ዴሞክራቲክ ሪፐብሊክ የጎን ሌላ ረብሽን ከዚህ የተለየ እየተንቀሳቀሰ እንደሆነም ይታወቃል። የቫይረሱን ዝርያዎች፣ የበሽታውን ሁኔታ፣ ታሪኩን ጭምር የሚመለከቱ ጭብጦች በጣም ሰፊ ነጥቦችን በአማርኛ የጻፉበትን አንድ ጽሑፍ ተመልክቻለሁ። የእሱንም መነሻነት ከዚሁ ጋር ዛምደን መልከት ና የበሽታውን የተፈጥሮ መነሻ እስኪ የተፈጥሮ ተንከባካቢዎች ወይም የተፈጥሮ የቫይረሱ ተሸካሚ ናቸው ያሏቸውን እያስረዱን። አዎ እንግዲህ የተፈጥሮ ተንከባካቢዎች፣ የተፈጥሮ ናቹራል ሆስ ተብሎ የሚጠረጠረው ለዚህኛው በሽታ ይሄ ፍሩት ባት የሚባለው ነው። እንግዲህ የሌሊት ወፍ የፍሩት ዝርያ ነው፣ የሌሊት ወፎች ዝርያ ነው። አዎ ለየት ያለ ዝርያ ነው። ነገሩም እንደዛ ይባል እንጂ ከዚህ ቫይረስ ጋር በጣም የተመሳሰለ ማርበርግ ቫይረስ የሚባል በአስራ ዘጠኝ መቶ ስልሳ ሰባት የታወቀ ያው እንዲያውም መጀመሪያ ሲታይ ማርበርግ የተባለው በጀርመኑ ከተማ ነው። እንግዲህ ያኔ ዩጎስላቪያ ታይቶ ነበር ቤልግሬድ። ከዚህ ከተወሰዱ እነሱ ላይ ተረጋግጧል፣ የናቹራል ሆስቱ ፍሩት ባት እንደሆነ የሌሊት ወፍ ዝርያ እንደሆነ ተረጋግጧል። ስለዚህኛው ግን አልተረጋገጠም። በከፍተኛ ጥርጣሬ ያለው ያ ነው። ይሄ ወደ ሰው የመጣውም እሱ ይሆናል ምንጩ የሚል ግምት ነው ይላለሁ። አዎ ክፍሩት ባቱ ወደ ዝንጀሮ ይቼ ይሄዳል። ከዝንጀሮ ምናምን ደግሞ ሰው ይሄድና ሀንት ሲያደርግ ፍሮች ሊሆኑ ሊሆን ይችላል። ዝንጀሮዎቹም ወይም በሌላ የተለከፉ ሲሆን ከዛ ነው የመጣው ነው። እንግዲህ ምንድን ነው አሁን የናቹራል ተሸካሚዎቹ ቫይረሱ ይለክፋቸውና ግን አያሳምማቸው። ያ ነው አደገኛነት፣ ሳያሳመማቸው ይቀራሉ። ዝንጀሮችን እንደሚገል ይታወቃል። ወይም ሌሎቹ እንግዲህ በተለይ በተለያየ ጊዜ እነኝም በደረሱ የእንስሳት ወረርሽኞች ይታወቃል። ነገር ግን እነ ናቹራል ተሸካሚ የሚባሉት ቫይረሱን ቢሸክሙም ማያሳመማቸው ናቸው። እና ከሌሎች እንስሳት ጋር ሲያያዙ እኔ እንስሳት ናቹራል ተሸካሚ ሳይሆኑ የድንገተኛ ታማሚዎች የሆኑና እነሱ ይሞታሉ ማለት ነው። ሰው ደግሞ ይሄ የዱር ስጋ የሚባለው ነገር አሁን ሄዶ አድኖ የሚበላው አለ አይደለም። ከዛ ነው ከሰው ጋር ንክኪ ያለው እንግዲህ የድሮ የነበረው ነገር ምንድን ነው አስራ ዘጠኝ መቶ ሰባ ስድስቱ ከደቡብ ሱዳን እና አካባቢ ያለው ያኔ ሱዳን ነበር የሚባለው እና ዛየር በተነሳበት ጊዜ ባሉት ውስጥ ምንድን ነው የነበረው? በጣም በራቁ ትናንሽ መንደሮች ነው የተወሰነ፣ ወንገሎ ወዲያው ይጠፋል፣ ያው ዝም ይላል ማለት ነው። ያን ህል እንዲህ የበዛ ስርጭት አልነበረውም። ከሰው ወደ ሰው መተላለፉም በጣም ውሱን ነበር፣ ውስን ነበር። ምንድን ነው ያኔም ቢሆን ሰዎች ማስጠንቀቂያ እየሰጡ ነበር። መጽሐፍ ተጽፈዋል ይሄ ነገር አደገኛ ሊሆን የሚችልበት ጊዜ አለ። መቼ እንደሚሆን ማን የሚያውቅ የለም። ስለዚህ ዝግጅት ያስፈልጋል እየተባለ በጣም ብዙ መጽሐፍ ተጽፈዋል፣ አርቲክል ይጻፋል በየጆርናሎች ግን የሚያዳምጥ የለም። ለምንድን ነው የማያዳምጠው? ገና ወደፊት ይስፋፋል ተብሎ መድኃኒት ክትባት፣ ለመስራት ወይም ሌላ ህክምና ለመስራት ገንዘቡ የለም ምክንያትም አስራፊ ድርጅቶች ስለሆነም ገንዘብ የሚመጣው ለዛ የሚያደርጉት የለም። ለዚህ ነው አሁን እሱ ላይ ነው ያለ ነው ችግሩ። እንዲህ ያለ ጉዳይ ላይ ለአስራፊ ድርጅቶች የሚሰጥ ጉዳይ አይደለም። ይሄ ለመንግስታት የሚያደርጉት እና እንደ ደብሌችው እና መንግስታት ማድረግ ያለባቸው ነው እንጂ ትርፍ የሚፈልጉ ድርጅቶች ለጥቂት ሰዎች ያውም አፍሪካ ውስጥ ለጥቂት መንደሮች አይደረግም። ይሄ ነው ያለው ችግር። በኤድስም ጊዜ ታይቷል። በነገራችን ላይ ትላንትና ኢንተርቪው እየሰጠ ነበር ዶን ፍራንሲስ የሚባል ሳይንቲስት፣ አንደኛ የኢቦላውን የአስራ ዘጠኝ መቶ ሰባ ስድስትን ክምርምሮት ካገኙት ውስጥ ነው፣ ሁለተኛ እዚህም እንደ ወጣት ሆኖ የኤድስ ቫይረስ ላይ ከፍተኛ ምርምር ውስጥ ካደረጉት ነው እና በሽታ ላይ ያኔም ሁሉ ችግር ነበር። በሽታውን ለመከላከል ወይም ስርጭቱን ለመዋጋት የሚደረጉ ዓለም አቀፍ ጥረቶችን ጨምሮ ዶክተር አሸናፊ ዋቅቶላ በጽሁፋቸው በርከት ያሉ ጉዳዮችን የተመለከቱበትን የጤና ተቋማትን የሚያሽመደምድ ሁኔታ መፈጠሩን፣ አስቀድሞ መደረግ የሚገባቸውን፣ ህመም ወደ ሰውነት ከገባ በህሙማኑ ወይም ለቫይረሱ በተጋለጡ ሰዎች ላይ የሚፈጥረውን ሁኔታ ሰፊ ዝርዝሮች ያላቸው ተከታታይ ውይይቶቻችን በሚቀጥሉ ፕሮግራሞቻችን ይቀርባሉ። ከዛሬው ግን ዶክተር አሸናፊ ዋቅቶላ ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።